ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት አብራችሁን ካመሻችሁ ከሚቀርቡላችሁ መሰናዶቻችን መካከል የተሰማችኋት ኢንተርናሽናል ሚዲያ ሰፖርት ዓለም አቀፍ መገናኛ ብዙሃን ደጋፊ ተቋም የተሰኘው ድርጅት ባልደረባና ቀደም ባለ የጋዜጠኝነት ሚኖዋም የምናውቃት ኤልሳቤጥ ሳሙኤል ነው። ከትናንት በቀጠለ ዲሞክራሲና የለውጥ አቀንቃኝነት በያዝነው የዲጂታል ዘመን ስላላቸው መልክ ቀሪ ሀሳቦቿ በምሽቱ ይደመጣሉ። እየተመረቀ ያለው የሱም የህይወት ታሪኩን አስመልክቶ ራሱ የጻፈው ነው እና በዛ ውስጥ የእሱ የፖለቲካ አመለካከቱን የኑሮ ኑሮ ስኬቱን እውነተኛ የሆነ ድምፁን ነው የምታዩት በዛ መጽሐፍ ላይ። ታዋቂ ሳሊያን መካከል አንዱ የነበሩት ለማጉያን የቀደሙ ስራዎች ለመጪው ትውልድ ለማቆየት እየተደረገ ያለ ጥራትን የሚያስቃኝ መሰናዶም አለን። ቀደም ብለን ያየ ናቸው ወይዘሮ ሰላማዊት ለማን ነው የአርቲስት ለማጉያ ልጅም ናቸው። እኔና ሌሎች ርዕሰ ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ንጉሡ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዘናዎችን ሰምተን እንመለስ። የደንገረመው እንደ ምን አምሽታችኋል አድማጮች። የናይጄሪያው ፕሬዚዳንት ሞሐመዱ ቡሃሪ በሀገሪቱ ባሉ እስላማዊ ጂሃዲስቶች የሚደርስ ጥቃትን በመስጋት አስራ ሁለት ሚሊዮን የሚሆኑ ህጻናት ትምህርት ቤት ለመሄድ ይፈራሉ ሲሉ አስታወቁ። በናይጀሪያ ያሉ እስላማዊ ጂሃዲስቶች በከፍተኛ ሁኔታ የታጠቁ ሲሆኑ በመቶዎች የሚቆጠሩ ህጻናትንም በመጥለፍ የገንዘብ ድርድር ያደርጋሉ። በናይጄሪያ እንደ ኤሮፓን አቆጣጠር በ2014 ዓ ም ቦኮ ሀራም 276 የቺቦክ ልጃገረዶችን በጅምላ ለመጀመሪያ ጊዜ ጠልፏል። ፕሬዚዳንት ቡሃሪም ከዚያን ጊዜ ጀምሮ በሰሜኑ የሀገሪቱ ክፍል በትምህርት ቤቶች ላይ የሚደርሱ ጥቃቶች እየጨመረ መጥቷል ሲሉ በትላንትና እለት በአቡጃ በትምህርት ዙሪያ በተደረገ ስብሰባ ላይ ተናግረዋል። በሰሜን ምዕራብና በማዕከላዊ ናይጄሪያ ከባለፈው ታህሳስ ወር ጀምሮ ታጣቂዎች አንድ ሺህ የሚሆኑ ህጻናትን ጠልፈዋል። ዩናይትድ ስቴትስ ለአራት የአፍሪካ ሀገራት 4.8 ሚሊዮን የኮሮና ቫይረስ ክትባት ለመለገስ መስማማቷን ለአሜሪካ ድምፅ አስታወቀች። የዋይት ሀውስ ባለስልጣናት 55 የአፍሪካ ህብረት ሀገራት በክትባቱ ክፍፍል ላይ መስማማታቸውን ያስታወቁ ሲሆን ቻድ 115830 ክትባቶችን፣ ግብጽ 3 ሚሊዮን 634020 ክትባቶችን፣ ጋቦን 11790 ክትባቶችም እንዲሁም ኬንያ ወደ 1 ሚሊዮን የሚጠጉ ክትባቶች እንደሚደርሷቸው ምንጮቹ አስታውቋል። ባለስልጣናቱ የለገሱት የፋይዘር ክትባቶች በሙሉ በመጪው አርብ አሊያም ቅዳሜ በየሀገራቱ እንደሚደርሱም አስታውቋል። ይሄ ልገሳም ዩናይትድ ስቴትስ ለአፍሪካ ህብረት 33 ሚሊዮን የሞዴርና የሁለት ዙር ክትባቶችን ለመሸጥ ከተስማማች በኋላ የተደረገ ነው። በሌላ የኮሮና ቫይረስ ዜና የኮሮና ቫይረስ ክትባትን በተከተቡና ና ባልተከተቡ ሀገራት መካከል ያለው ልዩነት እየሰፋ በመጣበት በአሁኑ ሰዓት የቡድን ሀያ ሀገራት ይህን ልዩነት ለማጥበብ በዚህ ሳምንት ማብቂያ ላይ ይወያያሉ። የቡድን ሀያ መሪዎች የመጀመሪያው የፊት ለፊት ስብሰባ በመጪው ቅዳሜ በሮም የሚካሄድ ሲሆን የክትባት ፍትሐዊነት ትልቁ ርዕስ እንደሚሆንም ታውቋል። የዩናይትድ ስቴትሱ ፕሬዝዳንት ጆ ባይደን ሀገራቸው የክትባት ማምረቻ መሆኗን ገልጸው አንድ ነጥብ አንድ ቢሊዮን የሚሆነውን ክትባትም እንደምትለግስ አስታውቀዋል። ይሁንና ባለሙያዎች ይሄ አሀዝ አሁንም ቢሆን በቂ አይደለም ይላሉ። የዓለም መሪዎችም በጋራ ይበልጥ ለመስራት ያላቸውን ተነሳሽነት የጠቆሙ ሲሆን በመስከረም ወር የቡድን ሀያ ሀገራት ሚኒስቴሮች ይፋ ባልሆነ መልኩ በዓለም የጤና ድርጅት ራዕይ ተደርጎ የተያዘውን በዚህ በያዝ ነው በጎርጎሮ ሳያኑ 2021 ዓ ም አርባ በመቶ የሚሆነውን የዓለም ሕዝብ የማስከተብ እቅድን ለማስፈጸም በሮም ስምምነት ላይ ደርሰዋል። የዩናይትድ ስቴትሱ ከፍተኛ የጦር ወታደር እንደ ኤሮፓያን አቆጣጠር በሐምሌ 27 ቤጂንግ ያስወነጨፈችውና የመሬትን ምህዋር የሚዞረው እጅግ ፈጣኑ ሚሳኤል ከዩናይትድ ስቴትስ የሚሳኤል መከላከያ ስርዓት ቢርቅ እንደሚሻል ሁኔታው እጅግ አሳሳቢ ነው ሲሉ በመግለጽ አስጠነቀቁ። የዩናይትድ ስቴትስ የጠቅላይ ኤታማዦር ሹም ሊቀመንበር ጄኔራል ማርክ ማሌ ሮብለት ለት በብሉምበርግ ቴሌቪዥን ላይ ቀርበው ባደረጉት ንግግር ያየነው ነገር እጅግ በጣም ጉልህ የሆነ ፈጣን መሳሪያ ነው ያሉ ሲሆን ይሄ ሁኔታ ስፖትኒክ መመለሱን ባላውቅም፣ ነገር ግን ከሱ ጋር ተቀራራቢ ነው ሲሉ ሁኔታውን እንደ አውሮፓውያን አቆጣጠር ሩሲያ የመጀመሪያውን ሰው ሰራሽ ሳተላይት ከገጠመችበትና ለብዙ አስርት ዓመታትም የህዋ ላይ ፉክክር ካስከተለ ወቅት ጋር አነጻጽረውታል። ጄኔራሉ ከዚህ በተጨማሪም ይሄ ጉዳይ ትኩረታችንን ስቦታል ሲሉም ተናግረዋል። አድማጮች ለምሽቱ ያስኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪ መሰናዶዎች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ ኤደንን ለቀደመው ዘገባ እናመሰግናለን። በማዳመጥ ላይ በማየት ላይ የምትገኙት ጋቢና ቪኦኤን ነው ወጣቶችን የሚመለከት የአሜሪካ ድምፅ ልዩ መርሃግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አሁን ወደ ቀደመው ዘገባ እንሻገር። የዓለምን መልክ ከቀየሩ ግኝቶች መካከል አንዱ የሆነው ኢንተርኔት ማህበረሰባዊ እንቅስቃሴዎችና የዲሞክራሲ ባህልን ለማስፋፋትም ሆነ ለማሰናከል ስላለው ሚና ትናንት ከኤልሳቤጥ ሳሙኤል ጋር ውይይት እንደጀመርን ይታወሳል። ኤልሳቤጥ በአዲስ አበባ ዩኒቨርሲቲ የሰብአዊ መብቶች ማዕከል የዶክትሬት ድግሪ እጩ፣ የኢንተርናሽናል ሚዲያ ሰፖርት የተሰኘው ተቋምን ባልደረባ ናት። በቅርቡ ያቀረበችው ዲሞክራሲና የለውጥ አቀንቃኝነት በዲጂታሉ ዓለም የተሰኘ የማስተማሪያ ሰነድን ተመርኩዘን የተወያየ ነው። ዲጂታሉ ለውጥ አቀንቃኝነት በመላ ዓለም ከፈጠራቸው ለውጦች አንድና ሁለቱን በማንሳት ቀሪ ሀሳቦቿን ታስደምጠናለች። ይህ ምሳሌ ሆነው ብዙዎቹን ደግሞ በዚህ ጉዳይ ላይ ተመራመሩና የጠፉ ሰዎችን አብልተ የሚናገሩት በተለይ ለሁለት ሺ አስራ አንድ የፈረንጆች ሁለት ሺ አስር መጨረሻ ሁለት ሺ አስራ አንድ መጀመሪያ የአረበ ዓለም የፖለቲካ ንቅናቄ ባረገ ጊዜ ነው፣ ዲጂታል አክቲቪዝም የሚለው ቃል የበለጠ ጎልቶ ወጣው። በእርግጥ አንዳንድ ጸሀፊዎች ደግሞ የለም እንዲሁም ወደኋላ ተመልሰን ከመሚሰሉ ያየን እንደሆነ እንደ ጋብሊያን ደን የሚባል ሚዲያ ላይ የጣፈሸዋለ ና ሁለት ሺ አምስት እንኳን በፈረንጆች ኢትዮጵያ ውስጥ ታይቷል። ምርጫ ሲደረግ ና በዘጠና ሰባት ምርጫ እንደምንለው ማለት ነው። ኢንተርኔትን በጣም በሰፊ ያልተጠቀም ነው ያኔ የማህበራዊ ድረ ገጾቹ ክ እንደነ ፌስቡክ፣ ትዊተር ያም ይሆን በጣም ጎልተው ስላልነበሩ ነገር ግን ፓልቶክ ከሚባሉ አይነት መገናኛ ዘዴ ስለነበረ ስልኮችን ዌቢናር የሚሰሉ ደግሞ የዲስካሽን ፎረምስ ነበሩ ኦንላይን። በዛ ላይ የቴክስት ቅይር ነበረ በሞባይል ስልክና ያም ያሳየው ማናቸውም የዲጂታል መሳሪያ ተጠቅሞ ህዝባዊ ንቅናቄ የሚቀር ስቀሆነለት እንዲሁም ከአረቡ ዓለም ቀድሞ ኢትዮጵያ ውስጥም ታይተዋል ብለውም መነሻ ሚያረጉ ጽሀፍታሉ ማለት ነው። ስለዚህ በአረብ ዓለም ጀመረ ከዛ የተስፋፋ መጣ በሰሜን አሜሪካ ሀገሮች ታይቷል። አልጀሪያን የተክ እንደሆነ ቱኒዚያን ከዛች ወደ እኛ አገር ደግሞ የማምጣ ወደ እኛ ጋር ሁለት ሺ አስራ አንድ በፈረንጆች ማለት የቤጣችን ሰማ ንቅናቄ የነበረበት የገንዘጠኝ የሚባሉት ወጣቶች ቡድኖችም እንደዚሁ ንቅናቄ የነበረበት ነው። እነዚህ ሁለቱ ንቅናቄዎች ኢንተርኔትን እና በይነ መረብ እና ሌሎች ዕቃዎችንም ተግባራዊ አድርገው ነበር ለለውጥ፣ ለዴሞክራሲ ቅስቀሳና አንዳንድ የማንቂያ ስራዎችን ይሰሩ የነበረው ስለዚህ ከእኛም ጋር የተያዘ ነው ማለት ነው። ከዛ በኋላ በምስራቃዊ አውሮፓ ሀገሮችን ታይቷል። በሌሎች የላትማንት ሀገሮችም ኢንተርኔት እየተጠቀሙ ለውጥ ለማምጣት ጥረት ማድረግ ታይቷል። እዚህ ጋር ልብ ዝምን ማየት ያለብን ግን ኢንተርኔትን ተጠቅሞ ለውጥ ማምጣት በፖለቲካ ሂደት ብቻ የተደረገ አይደለም ነው አንደኛ ሰብአዊ መብቶችንም ያማከሉ በርካታ ንቅናቄዎች ነበሩ። የሴቶችን መብት በተመለከተ፣ በተመሳሳይ ፆታ መካከል የሚደረጉ ጋብቻዎችን እና ግንኙነቶችን በተመለከተ፣ የህፃናት መብት፣ በተረፈ የመሳሰሉ ነገሮች ሁሉ ኢንተርኔትን በመጠቀም ህዝባዊ ንቅናቄ ለመስጠት ተግባር ላይ ያዋሉባቸው ነበሩ። የሰራተኛ ማህበራትን ብትል፣ የዋጋ ቅናሽን ብትል፣ የማሻሻጥን ንበለው። የዛም ያህል ደግሞ ወደኋላ ተመልሶ ልካንድን ጉዳይ ከገቢነት እንዲኖረው ሰዎች እንዲቀበሉት የማድረጋችን፣ የሚሆን ሰዎች እንዳይቀበሉት ቦይኮት እንዲያደርጉት እንዲተውት የማድረግ ሂደቱ ነበረ። ወደኛ ሀገር ስመለስ የበደሌ ዘመቻ ታስታውሳለህ? በኦሮሞ ንቅናቄ ጊዜ የበደሌ ቢራ እንዳይጠጣ ቢያንስ ቢያንስ በኦሮሞ የንቅናቄ ደጋቾች መጠጣት የለበትም ተብሎ ድጋት ተሰብስቦበት ከገበያ ህዝብ እንዲወጣ ጫና እንዲደረግበት የተደረገበት ሁኔታ ነበር። ኮካኮላ ላይ የሚገዛው ይህ በሌላ ዓለም የሚታይ ነው እና በአቅርቤት ማሰብ ያለብን ኢንተርኔት ለፖለቲካ ብቻ ሳይሆን ለኢኮኖሚ፣ ለሌሎችም ተያያዥ ሰብአይነቶችም አብሮ ይሄድ እንደሚገኛየል እንደነበረ ማሰብ አለበት በመላው ዓለም። እንዲሁም ደግሞ ኢትዮጵያ ውስጥ በቅርብ ዓመታት የተለያዩ ማህበራዊና የፖለቲካ ለውጦችን ለማምጣት ኢንተርኔትን ወይም የዲጂታሉን አለም በመጠቀም ስለተደረጉ እንቅስቃሴዎች አንስተሻል። የኢትዮጵያ ነገር ከተነሳ ከወዲሁ ካልታሰበባቸው በአጠቃላይ ለሀገሪቱ መጻ የዲሞክራሲ ግንባታ ስጋት የሚሆኑ ልማዶችስ አይነሱም ወይ? በወፍ በረር የተወሰኑትን ማንሳት እንችል ይሆን? እንዳልከው መጀመሪያ ምን ቢሆን ነው ከሚለው የሚነሳ የኢንተርኔት አገልግሎት ተጠቅሞ ሀሳብን ማንጸባረቅ አሁን ባለው ሁኔታ ክርክሮች ሊኖሩ ማለት ነው። አንዳንድ መንግስታት መብት ነው ብለው ነው የሚያምኑት፣ እንዲሁም እስከመቼ እስከምን ድረስ ራሱ ኢንተርኔት አገልግሎትን ለመጠቀም መብቃት መንግስታት ሊያሟሉት የሚገብት መብት መሆን አለበት። መንግስታት ደግሞ ሀሳብን ለመብታት ብለው ወይም ማናቸውን ይ ፖለቲካ ክርክር በበይነመረብ የሚካሄድን ለመብታት ብለው ኢንተርኔትን ማቋረጥ የለባቸውም። እንዲሁም ሀሳቦች አሉ እዚህኛው በዚህ በኩል እንዳለ ታዲያ ተገቢች ይጠበቃል ወይም ደግሞ ልናስብ ነው አይደለ ስላለ ብቻ ተጠቅመን የምናደርባቸው ጉዳቶችን እንዳለዋሉ ሁለት መሰረታዊ ነገሮች አሉ። አንደኛው የጥላቻ ንግግር እንዲሰፋ ሆኗል። ያ የሆነው ምንድን ነው? ቅድም እንዳልኩት ኢንተርኔት በራሱ ባለው ጸባይ እየተነሳ ሰዎች እንደ ፈቃዳቸው ራሳቸውን ማነሳቸው ስማቸውን ደብቀው ሀሳባቸውን እንደሚያንጸባርቁ ስለሚያስቡ ከተጠያቂነት ያመለጡ ይመስላቸውና በሌሎች ቡድኖች ግለሰቦች ላይ የጥላቻ ንግግር ያደርጋሉ። ይሄ አጠቃላይ እንድትለወጥ ወይም እንዲለወጥ የሚፈልገውን ጉዳይና ዓለም እሚያውቅ ነው የሚሆነው። ስለዚህ የጥላቻ ንግግር አንድ ስጋት ነው። እዚህ ለመቆጣጠር በየሀገሩ የተለያየ እርምጃ ይወሰዳል፣ የኛንም ሀገር ኢትዮጵያን ጨምሮ ማለት ነው። ለምሳሌ የጸረ ጥላቻ ሕግ አዋጅ አለ። ምስ ሀገር እነዚህ እነዚህ አይነት ነገሮች ምን ያህል ነው ተግባራዊ መሆን ያለባቸው? እስከምን ድረስ ነው? የትኛውን ትክክል የትኛውን ትክክል ያልሆነ አሁንም ክርክር ላይ ያለ ነገር ነው። ጉዳዩ አዲስ ስለሚሆን ማለት ነው። ማሰብ ያለብን ነገር ግን ኢንተርኔትን ስላገኘ ነው ብቻ መጠቀም ብቻ ሳይሆን ያለብን መብታችን እስከ ምንድን ነው፣ ግዴታችን እስከ ምንድን ነው፣ ምንን ማሰብ ያስፈልጋል። ስለዚህ ምንም መሬት ላይ ልናደርገው የማይገባን እና በህግ የሚያስጠይቀን ወንጀል ሁሉ ኢንተርኔት ላይ ስናደርገው ወንጀል ነው። ለምሳሌ እኔ እናንተ መንገድ ላይ ተገናኝተን በአስነዋሪ ሁኔታ ብሰድብህ ያሆንከውን ምህድ ለፍ ከስከ የሚያስቀጣኝ ያህል መብት አለ አይደል ወይም ደግሞ ግዴታ አለብኝ። ያ ነገር አየር ላይ ኢንተርኔት ላይ ይሰራል ማለት ነው። ያንን መገንዘብ ያስፈልጋል። ሁለተኛ ስጋት የአሉባልታ የውሸት ንግግርን ሆነ ብሎ አቅዶ አሉዛ ደግሞ በተለያየ ምክንያት በተለያየ ምክ ያን ማወቅ አይደለም። እዚህ ጋ ያለው ግን እንደየ ምክንያቱ ያንን የውሸት ንግግር በማናፈስ እና በማዛባት የፖለቲካ ሂደትን ማህበራዊ ሂደትን ኢኮኖሚ ሂደትን ለማወቅ መሞከር እዚህ መሬት ላይ እንደማናረገው ሁሉ ኢንተርኔት ላይ ስናደርገው ወንጀል ነው። አግባብም አይደለም። የዴሞክራሲ ስርዓት የሚጎዳ ነው። የሚያሳዝነው ምንድን ነው፣ በተለይ የውሸት ንግግርን እና ሀሰተኛ መረጃዎች ስርጭት ላየን እንደሆነ ዝም ብሎ በግለሰቦች ብቻ የሚደረግ አይደለም። አንዳንድ ጊዜ ታቅዶበት የሚደረግ ስለሆነ እንዳልኩም፣ በተደራጁ ቡድኖች ይደረጋል። በግለሰቦች አቅምና ገንዘብ ባላቸው ግለሰቦች ይደረጋል። በመንግስታትም ይደረጋል። ስለዚህ እነዚህ አይነት ነገሮች ናቸው ኢንተርኔትን በአግባቡ ተጠቅሞ የዲሞክራሲ ስርአትን ለማፋጠም ወይም ደግሞ ወደምናስበው የተሻለ መንግስታዊ መዋቅር መመስረትን የሚያደናቅፍብን ወይም የሚያጓፍትብን ማለት ነው። ስለዚህ ተገቢው አጠቃቀም ምንድነ ምን መደረግ አለበት ካልከ ምናልባትም የመጀመሪያውና ዋናው ነገር ሁሉም ዜጎች የኢንተርኔትን አጠቃቀም መረዳት መቻል አለባቸው። አጠቃቀም ችሉ ማለት ነው። ምን አይነት መረጃ ነው የሚወስደው ያ መረጃ እውነት መሆኑን ውሸት መሆኑን እንዴት ነው የሚለየው ብለው የሚያውቅበት አይነት መንገድ ያስፈልጋል። አጣጢ ስልጠና ሊሆን ይችላል፣ ወይም ደግሞ ትምህርት ውስጥ በትምህርት ስርአታችን ውስጥ የሚካተት በበይነመር የሚገኙ መረጃዎችን እንዴት እንጠቀም አለብን እንዴት መለየት አለብን የሚለውን መረዳት መቻል አለብን። አገዛ ይሄ ውሸት ነው ይሄ እውነት ነው የሚለውን ማውቅ ስለማንችል ምንጩ ማን ነው የሚለውንም ለማወቅ የሚያስችል እውቀት ያስፈልጋል። ከማን ነው የሚመጣው? ሁሉ ነገር ከባለስልጣን ወይም ከመንግስት ወይም እንደሚገንዘብ ገንዘብ ካለፈ ወይም ከምናውቀው ድርጅት የሚመጣ ሁሉ እውነት ነው ማለት ነው ወይ ብለን መጠየቅ መቻል አለብን። ለዚህ ደግሞ የተመቸ ነው ልክ ምንድ ኢንተርኔት ተፈጥሮ ግን ማን የሚሰጣለን አሁን አሁን ያንን እንኳን ወሬ የሚያጣሩልን ተናጋሪ ማን ነው፣ ይዘቱ ማን ነው የመሳሰሉት ነገሮች፣ ፎቶግራፍም ቢሆን ንግግርም ቢሆን የምናጣራባቸው የተለያዩ አፕሊኬሽን ወይም ተግባሪያዎች አሉ ነገር ግን መኖራቸው ብቻ ሳይሆን መታወቂያቸውን የግድ ስለሚያስፈልግ በተለይ ለወጣት ልጆች ምንጭን ሚደት እንደተመለከተ ማወቅ አለባቸው። ከሁሉ በላይ ደግሞ መቼ ነው እኔ መናገር ያለብኝ ብለው ሲነገር አንድ ጥሩ ተረት አለ የአማርኛ ተረት አለ። አሳለኝ ተብሎ አይወራም፣ ብዙምን ብሎ አታወራ ማለት ማሰብ ይጠይቃል። ልክ እንደዛ ሁሉ ኢንተርኔት አገኘ ተብሎ ዝም ብሎ አይለቀፍም።

ስልጠናዎች የሚዲያ ሊትሬቲ እንደሚባለው አይነት ያስፈልጋሉ። በስለስሜት የሚሆን በቡድን የሚሆን በተለያዩ ምክንያት ምግነት አለን። እጅግ በጣም አመሰግናለሁ ኤልሳቤጥ ሳሙኤል። በቅርቡ በባህር ዳር ዩኒቨርሲቲ የሰላም ተነሳሽነት መርሃ ግብር ላይ ያቀረብሽውን ዲሞክራሲ ዲሞክራሲና የለውጥ አቀንቃኝነት በዲጂታሉ ዓለም የተሰኘ ጽሁፍ መሰረት አድርገን በጥቂቱ ተወያይተናል። በእጅጉ አመሰግናለሁ። የጽሁፉን የተወሰነ ክፍል ብቻ ነው ለዛሬ በተናጠለ ያወራንበት ለአድማጮች ለማስታወስ ያክል ነው። ቀሪ ሀሳቦችን ለሌላ ቀን እናሳድራችኋለን። በድጋሚ አመሰግናለሁ። መልካም ጊዜ ሁንልሽ። መልካም ምሽት። መልካም ምሽት። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ የሚቀርብላችሁ ልዩ የወጣቶች መርሃ ግብርም ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አሁን ወደ ቀጣዩ ዘገባ እንሻገር። ባለፈው ዓመት ከዚህ ዓለም በሞት የተለዩት የሎሬት ለማ ጉያ ስራዎችን ለቀጣይ ትውልድ ለማስተላለፍ ቤተሰቦቻቸው እንቅስቃሴ ጀምረዋል። በሕይወት እያሉ የክብር ዶክትሬት የተሰጣቸው ሎሬት ለማ ጉያ በፍየል ቆዳ ላይ ስዕል በመሳል እጅግ እውቅ ነበሩ። ፀሐይ ዳምጠው ሙሉ ዘገባውን ይዛለች። በሕይወት እያሉ የክብር ዶክተሬት የተሰጣቸው ሎሬት ለማጉያ በፍየል ቆዳ ላይ ስዕል በመሳል ብቸኛውና የመጀመሪያ ሰአሌ ናቸው። ሎሬት ለማጉያ በ ዘጠና ሁለት አመታቸው ያረፉ ሲሆን እድሜያቸውን በስዕል ስራ ያሳለፉ እንደሆነ ይነገርላቸዋል። አንደኛ አመት የመታሰቢያ ዝግጅት በአዲስ አበባ ኦሮሞ ባህል ማዕከል በተሰናዳበት እለት በስማቸው ፋውንዴሽን መቋቋሙን ቤተሰቦቻቸው አብስረዋል። የዘርፈ ብዙ ባለሙያ የሆኑት ልጃቸው ወይዘሮ ሰላማዊት ለማ ስለ ፋውንዴሽኑ ዓላማ ይናገራሉ። ያው እንግዲህ የፋውንዴሽኑ ዓላማ ዋናው እሱን መተካት ነው። የእሱ የጥበብ ስራው በዓለም ዙሪያ እንዲሰራ ድሮም እሱ በህይወት እያለ ያሰራ ስለነበረ ይጥር ስለነበረ ከተለያዩ ሀገሮች ጋር ካልቸራል ኤክስቼንጅ ያደረግ ስለነበረ ያንን በመመርኮዝ ፋውንዴሽኑ በተጨማሪ እሱ ትምህርት ቤት ላይ ብዙ ይሰራል፣ ቅርሶች ላይ ብዙ ይሰራል እና የሱ የጀመረውን ነገር ማስቀጠል በሚለው ነው። ሎሬት ለማጉያ በህይወት እያሉ የራሳቸውን የግል ታሪክ በመጽሐፍ መልክ አሰናድተው ያስቀመጡ ሲሆን አሁን ላይ መጽሐፉ ዘመን ተሻጋሪ እንዲሆን ቤተሰቦቻቸው አሳትመው አስመርቀዋል ይላሉ ወይዘሮ ሰላማዊት እየተመረቀ ያለው የእሱ የህይወት ታሪኩን አስመልክቶ ራሱ የጻፈው ነው እና በዛ ውስጥ የእሱ የፖለቲካ አመለካከቱን የኖረውን ኑሮ ስኬቱን እውነተኛ የሆነ ድምፁን ነው የምታዩት በዛ መጽሐፍ ላይ እኛ ለሚቀጥለው ለልጆቹና ለልጅ ልጆቹ እንዴት አድርገን ያንን ትግል በህይወታችን ያለውን ነገር እንዴት ማለፍ እንዳለብን ሁሉን ነገር ሳይደብቅ የጻፈበት መጽሐፍ ነው እየተመረቀ ያለው። የአባታቸውን ፈለግ መከተላቸውን የሚያወሱት ወይዘሮዋ ከአምስቱ የሎሬት ለማጉያ ልጆች መካከል አራቱ በፍየል ቆዳ ላይ ስዕል ይስላሉ፣ የልጅ ልጆቻቸውም እንደዚሁ ያረጋሉ። እናም ተተኪ አፍርተዋል ብለዋል። ሎሬት ለማጉያ ሀሳባቸውን የሕዝባቸውን ችግር የአኗኗር ዘይቤ፣ ወግና ባህል፣ በአጠቃላይ ሁሉንም የሕይወት መስተጋብር በስዕል ነው የሚገልጹት ያሉት ደግሞ የሙያ አጋራቸው አርቲስት ግርማ ቡልቲ ናቸው። በእውነቱ ይሄ ለክቡር ዶክተር አርቲስት ለማጉያ የተመሰረተው ፋውንዴሽን ለብዙ አርቲስቶቻችን በተለይ ኢትዮጵያ ውስጥ ላሉ አርቲስቶች ከፍተኛ የሆነ አርአያነትና ምሳሌ ያለው ነው። ምክንያቱም እሳቸውን በምናየበት ጊዜ እንደ አንድ ክልል የሚወሰኑ አይደለም፣ እንደ አንድ ሀገር የሚወሰኑ አይደለም። ዓለምን የሚወክሉና ብዙ ጊዜ ባህላቸውን፣ ታሪካቸውን፣ ትውልዳቸውንና የዚችን ሀገር መልካም ገጽታ ለሌላኛው ዓለም በአርት በስነ ጥበብ ታሪክ ውስጥ እንዴት ማንጸባረቅ እንደሚቻል ለሌሎች ከእሳቸው ቀጥለን እየመጣላለን አርቲስቶች ከፍተኛ ሪያ የሆኑ ሰው በመሆናቸው ለኒህ አይነት ሰው እንደዚህ አይነት የመታሰቢያ ፋውንዴሽን መመስረቱ በጣም አስፈላጊና ለኢትዮጵያ አርቲስቶች በሙሉ ትልቅ ሞራልና መነሳሳትን የሚፈጥር ነው። የኚህ እንቁ ሰው ስራዎችን ማስቀጠል ዘርፉን ከማበረታታት አልፈው ሀገራዊ ፋይዳ አለው ያሉት ደግሞ የቀድሞ የኦሮሚያ ባህልና ቱሪዝም ኃላፊ አቶ ከበደ ደሳ ናቸው። ስራቸው ለየት የሚሉበትና ና ስማቸው የሚነሳበት በቆዳ ላይ ስዕል በማሳል ነው የሚታወቁት። ይሄ እንደ ሀገርም እንደ ህዝብም እንደ ኦሮሞ ህዝብም እንደ ኢትዮጵያም እንደ አፍሪካ እንደዚህ አይነት ሙያ እጅግ ክሬቲቪቲ ያለው ና የሚደነቅ የት ነገር የማይገኝ ተወዳዳሪ የሌለው ስራ ነው የአገር ክብር ሀገርን የሚያስከብር ስራ የሰሩ በስማቸውም በስራቸውም ለሚዝም በሚል ቅጽል ስም የሚታወቁት በአፍሪካ ደረጃ ትልቅ አንጋፋ አርቲስት፣ ብቸኛ አርቲስት በዚህ ሙያ የሚታወቁ ሰው ናቸው። እንግዲህ በተለያየ መንገድ ነው እሳቸውን አስተዋጽኦ የምናየው። አንደኛ ስራው ራሱ ያልተለመደ ነው። በዓለም ላይ ያልተለመደ ሙያ ነው። በቆዳ ላይ እንደዚህ ስዕል መሳል አልተለመደም። አዲስ ፈጠራ አምጥተዋል ማለት ነው። በአርቱ ዘርፍ እጅግ ከፍተኛ አስተዋጽኦ ነው ያለው። ለሀገር የማያልፍ ነገር የሰራ ሰው እሳቸው፣ በሀገር ወዳድነታቸውም ይታወቃሉ። ማንነታቸውን እያከበሩ፣ እያሰፉ፣ እያስተዋወቁ ለሀገርም አንድነት ለእኩልነትም እጅግ በጣም የታገሉ እና በዚህ ምክንያት በተለያዩ ጊዜያት በተለያዩ ስርዓት ውስጥ ወቀሳ የደረሰባቸው እና መከራ ያዩ ታላቅ አንጋፋ አርቲስት፣ አስተማሪ፣ የሀገር ኩራት፣ የኦሮሞ ኩራት የሆኑ ሰው ስለሆኑ ይገባቸዋል በምል ነው እንግዲህ እሳቸውን ብቻ አይደለም፣ አርቲስቶቻችን ትላልቅ አርቲስቶቻችንን እውቅና እንሰጣለን። ከዚህ ጋር በማያያዝ ነው ፋውንዴሽናቸው መመስረትም ዛሬ መታሰቢያ መደረጉ። በሎሬት ለማ ጉያ ስም የተመሰረተው ፋውንዴሽን የአርት ትምህርት አጫጭር ስልጠናዎችና መደበኛ ትምህርት የምትሰጥበት እንደሆነ ተነግረዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ፀሐይን ለቀደመው ዘገባ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። ወደ ቀጣዩ ዘገባ እንሂድ። ቀጣዩ ዘገባ ወደ ናይጄሪያ ይወስድናል። በዓለም ዙሪያ አሁንም ድረስ ለኮቪድ-19 የተለያዩ የተሳሳቱ መረጃዎች ይሰራጫሉ። እነዚህ መረጃዎች ደግሞ በሕጻናት ላይ የሚፈጥሩት ውዥንብርም አብዛኛውን ጊዜ ቸል ይባላል። ይህን ያስተዋለች ወጣት ናይጄሪያዊት ጸሐፊ ስለ ኮቪድ-19 በቀላል መንገድ የሚያስረዳ የልጆች መጽሐፍትን የጻፈች ሲሆን ህጻናት ንጽህናቸውና ጤናቸውን እንዲጠብቁ የሚያበረታታ ተቋምም ከፍታለች። የቲሞቲ ኦቢዞን ዘገባ የደንገረመው እንደሚከተለው ታሰማናለች። በአቡጃ በሚገኘው የህዝብ ትምህርት ቤት ውስጥ የመንግስት የትምህርት ቡድኖች መጥተዋል። ይሄ ቡድን ከመማሪያ ክፍሎች ባሻገር ወይም ደግሞ ቢዮንድ ዘ ክላስሩም ፋውንዴሽን የተሰኘ ተቋም መስራች በሆነችው ናይጄሪያዊት ጸሐፊ ራኩዌል ካሻን ዳንኤል የሚመራ ነው። እዚህ የመጡት ስለ ኮሮና ቫይረስ ወረርሽኝና ስለ ግል ንጽህና በትምህርት ቤት ውስጥ ያሉ ህጻናትን ለማስተማር ነው። የአፍና የአፍንጫ መሸፈኛ ጭንብል፣ የእጅ ማጽጃዎችን እንዲሁም መጽሐፍቶችን ይዘዋል። ራኩዌል ካሻም ዳንኤል ከመማሪያ ክፍሎች ባሻገር የተሰኘው ተቋም መስራች ናት። ኮቪድ መልኩን እየቀያየረ ስለነበር መጽሐፉ አንድ ክም ብቻ እንደማይሆን አውቄ ነበር። ስለዚህ ከጊዜ ወደ ጊዜ እያሻሻልን የተለያዩ አይነት ህትመቶችን ይዘናል። መጽሐፎቹን ለማሳተም አብዛኞቹን ድጋፎች የምናገኘው ከማህበራዊ ድህረ ገጾች እና ስራችንን ካዩ አንዳንድ ለጋሾች ነው። የህጻናቱ መጽሐፍት ዘርዘኒው ቫይረስ ኢንታውን ወይም በከተማው አዲስ ቫይረስ አለ ይሰኛል። ህጻናት ስለ ገዳዩ ቫይረስ እንዲረዱ የሚያግዝ ጽሁፎችና በቀለም ያጌጡ ምስሎችም አሉት። የንባቡ ክፍል ሲያበቃም ህጻናቱ ተከታዩ ገጸ ባህሪና ሀሳብ ምን እንደሚመስል እንዲገምቱ የሚያደርጉ ጥያቄዎችም ተቀምጠዋል። የ12 ዓመቷ ጀሚላ አብዱል መጽሐፉን አንብባለች። ሁሌም ቢሆን እጄን እታጠባለሁ ያፍና የአፍንጫ መሸፈኛ ጭንብሌንም አድርጋለሁ። የዘጠኝ ዓመቱ ቴኩሌየር አየወሌ ራሱንም ሆነ ጓደኞቹን ከበሽታው እንደሚከላከል ይናገራል። ኮሮና ቫይረስ ብዙ ሰዎችን ስለገድለ ተናድጄ አለው ጓደኞቼን እንዲገድልብኝ አልፈልግም። በናይጄሪያ 200000 የኮሮና ቫይረስ ኬዞች ቢመዘገቡም ነገር ግን አሁንም ድረስ በቫይረሱ ዙሪያ አሉባልታዎችና የተሳሳቱ መረጃዎች እንደሚሰራጩ ባለስልጣናቱ ይናገራሉ። እነዚህ የስህተት መረጃዎችም ህጻናቱ ዘንድ ይደርሳሉ። የራኩዌል የመጽሐፍት መርሃ ግብር እስካሁን ድረስ 140 ህጻናት ጋር መድረስ ችሏል። እንቅስቃሴው በትምህርት ቤቶች ብቻ ሳይሆን ተጋላጭ የሆኑ ሰዎች ባሉባቸው በአቡጃ መንደሮች ውስጥም የትምህርት ክፍተትን ለመምራት ይሰራል። ኩራኩል ካሻም በድጋሚ አንዳንድ ሰዎች አዋቂዎች እየሞቱ ያሉት እግዚአብሔር ህጻናቱን ማዳን ስለፈለገና ምድርን እያጸዳ ስለሆነ ነው ይላሉ። በቫይረሱ ዙሪያም እጅግ ብዙ ነገሮችን ነው የምንሰማው። ስለዚህ በበጎ ፈቃደኞቻችን አማካኝነት መረጃውን እያዳረስን እናስተምራቸዋለን። በዚህ መልኩ ነው ልንዋጋው የምንችለው። የናይጄሪያ ባለስልጣናት ህዝቡን ለማስተማር እና ሀሰተኛ መረጃዎችን ለመዋጋት በጅምላ የማነቃቃት መርሃ ግብሮችን እያዘጋጁ ነው። ህዝቡ እንዳይከተብም ሀሰተኛ መረጃዎች ሚና ተጫውተዋል ይላሉ። እስከዛው ድረስ ግን ራኩኤል ካሻም ዳንኤል ህጻናቱን ማስተማሯን ቀጥላለች። በመከታተል ላይ ያላችሁት ጋቢና ቪኦኤን ነው። ከአሜሪካ ድምፅ ከራዲዮ ስርጭታችን በተጨማሪ በቴሌቪዥን መስኮትም ብቅ ብለናል። አድማጮቻችን፣ ተመልካቾቻችን በማህበራዊ መገናኛዎች ላይ የምንገኛለን፣ አስተያየታችሁን እንድታደርሱን ይሁን። አሁን የዕለቱን ግሩም ሙዚቃ የምንሰማበት ሰዓት ላይ ደርሰናል። ሚካኤል በላይነህ አሸነፈ ይለናል። ሁሉ ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅና ምስል ምህንድስናው ደግሞ ንጉሱ ታምሬ። እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።